ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል፣ እውነቱን ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይህንን መጽሐፍ ለልጆች ልጻፍ እንጂ ያነበቡት ጓደኞቼ ያነበቡት ትልልቅ እናቶች ራሳቸው ራሳቸውን አንደኛው ገጸ ባህሪ ውስጥ ያገኙታል እና፣ ሁሉም እሱን ነው ያሉት። ይሄንን ስናድግ መስማት እንፈልግ ነበር፣ ራሳችንን አንደኛው ገጽ ባህሪ ውስጥ አግኝተናል ይላሉና ደስ ነው ያለኝ። የሚበት ኃላፊ መግለጽ በጣም ያስቸግራል። የሰማችሁ የማክዳ አርሺን ነው። የህክምና ባለሙያና የህጻናት መጻሕፍት ደራሲት ናት። የምሽት እንግዳችን አድርገናታል። ተያያዥ ጉዳዮችን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም አለው። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በቨርጂኒያ ግዛት ነዋሪ የሆነችው ማክዳ አርሺ የህክምና ባለሙያ እንዲሁም የተዋጣላት የህጻናት መጽሐፍት ደራሲ ናት። የሶስት ሴት ልጆች እናት የሆነችው ማክዳ ዘ ወርልድ ኒድስ አ ዩኒክሊ ሃፒ ዩ የተሰኘ የልጆች መጽሐፍ ለንባብ አብቅታለች። መጽሐፉ ሁሉም ሰው የራሱን ባህልና ማንነት እንዲያከብር የሚያበረታታ ሲሆን በዩናይትድ ስቴትስ በሚገኘው የማዝራሽ ቾይስ አዋርድ ላይ አሸናፊ ሆኗል። መጽሐፉን ወደ አማርኛ ቋንቋ የተመለሰ ወይም የተተረጎመ ሲሆን ወደ ተለያዩ የሀገሪቱ ቋንቋዎች እንዲተረጎምም ጥረት እየተደረገ መሆኑን ማክዳ ለአሜሪካ ድምጽ አስታውቃለች። ከማክዳ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል። ማክዳ አርሺ ደራሲ፣ ነርስ እንዲሁም ደግሞ እናት፣ ወደ መሰናዷችን እንኳን በሰላም መጣሽ። እንኳን እንግዳችን ሆነሽ፣ እናመሰግናለን። እንኳን ደህና ቆያችሁኝ። እኔም ስለጋብዛችሁኝ በጣም ነው የማመሰግን። እስቲ በራስሽ አንደበት ለአድማጮቻችን ለተመልካቾቻችን ራስሽን አስታውቂልኝ። ስሜ ማክዳ ሁሴን አርሺ ይባላል። ባለትዳር የሶስት ሴቶች ልጆች እናት ነኝ፣ ወዲህም ደግሞ ነርስ ነኝ። ብዙን በማዋለጅ አካባቢ ሰርቻለሁ። አሁን ደግሞ የሕፃናት መጽሐፍ ጸሐፊ ነኝ። በአሜሪካን ሀገር በቨርጂኒያ ግዛት እኖራለሁ። እሺ በጣም ነው የማመሰግነው። እንግዲህ ዘ ወርልድ ኒድስ ዩኒክሊ ሃፒ ዩ ወይም ደግሞ አሁን በአማርኛ ደግሞ ተመልሶ ተተርጉሞ የዓለም መብራቶች የተሰኘ የህፃናት መጽሐፍ ጽፈሻልና ይሄ ይህ መጽሐፍ ደግሞ የማምስ ቾይስ ወይም ደግሞ የእናቶች ምርጥ ተብሎ እውቅና አግኝቷልና መጀመሪያ እንኳን ደሳለሽ። እስቲ ስለ መጽሐፉ ይዘት ንገሪኝ። ምንድን ነው ለመጽሐፍ ምን አነሳሳሽ? ሀሳቡስ ምን ይመስላል? እውነቱን ለመናገር ያው ዞር ብንል ባየንበት ቦታ ሁሉ ኢንስፓየር የሚያደርገን የሚያነሳሳል ነገር አለ። መጽሐፍ ለመጽሐፍ የእኔ ዋነኛው እናት መሆኔ ነው እና የሴቶች ልጆች እናት መሆኔ ነው። ከዛም ባሻገር የራሴ የህይወት ተሞክሮ ነው። እና እኔ መስማት እፈልግ የነበራት የነበሩትን ነገሮች ሳድግ ልጆቼ እየሰሙ እንዲያድጉ በጣም ስለምፈልግ እንዲህ አያደርጉም እንዲህ ቢጽፉ ጥሩ ነበር ከምል የእኔ ድርሻ ምንድን ነው? መጽሐፍ እችላለሁ። ብዙ ከማውራት መጽሐፍ ይቀለኛል። ስለዚህ ያንን መጽሐፍ መቻሌ ለምን ጥቅም ላይ አላውለውም? ስለዚህ ልጆቼ እንዲያነቡ የምፈልገውን መጽሐፍ ለምን እኔ አልጽፈውም ብዬ ጻፍኩኝ። ያ ኢንስፓየር ያደረገኝ ሀሳብ ምንድን ነው? ልጆቼ ደስተኛ ሆኖ እንዲኖሩ ፈልጋለሁ። በሚያደርጉት ነገር የራሳቸው ምርጫ ሆኖ፣ ለምሳሌ የኅብረተሰብ ጫና አለ። ማግባት አለባት፣ መማር አለባት፣ መመረቅ አለባት፣ ስራ አትይዝም እንዴ? ቁጭ ብላ ልጆቿን አታሳድግም እንዴ? እንዴ ፈታ እስከ መቼ ነው የምትቆየው? የሚሉ ነገሮች አሉ። ያን የኅብረተሰብ ጫና ተቋቁመው ራሳቸውን ሆኖ በደስታ እንዲያድጉ ፈልጋሉ። ይህን ደግሞ ከልጅነት ካልሰራንበት በስተቀር ስለማይሆን አድጋ እናት ስትሆን ወይ ሰራተኛ ስትሆን አይ፣ ሳልወልድ አይ፣ ልጆቼን ቤት ቁጭ የሳላሳድግ የሚለው ፕሬሽር ሳይኖር፣ ውሳኔዎች በሙሉ የራሷ ሆነው ግን በደስታ እንድትኖራቸው መሆን የምትፈልጋቸውን ነገሮች በሙሉ በደስታ ቤት ቁጭ ብላ ልጆቿን የማሳደግ ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት እንድታደርግ ስለምፈልግ ወታን መስራት ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት ወታ እንድትሰራ ስለምፈልግ፣ ስለዚህ ደስተኛ የሆነ ሲቲዝን ይኖረናል ብዬ ስለማስብ የራሴን ድርሻ ለመወጣት እቺን መጽሐፍ ጽፌያለሁ። የምንኖርበት ዩናይትድ ስቴትስ ከተለያየ ዓለም ክፍል የመጡ ዜጎች በሙሉ የሚኖሩበት ልጆቻችንም ደግሞ ከተለያዩ ሀገር ዜጋዎች ጋር የሚገናኙበት ነው። ግን ብዙ ጊዜ የልጆችን መጽሐፍ መጽሐፍ ከባድ እንደሆነ አሁን ቅድም የገለጽሻቸውን ሀሳቦች ለልጆች በቀላል መንገድ መናገር ግዴታ እንደሆነ ባለሙያዎች ይናገራሉ። እና እስቲ ከሱ ከሱ አንጻር አልከበደሽም ወይ? እንዴት የተለያዩ ሀገር ዜጎችን እና ቅድም የገለጽሽውን ሀሳብ ወይም ራስን መሆን የሚለውን ሀሳብ አቀናጀሹ? የህፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው የምንቀርጸው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድጉት። እና እኔ ልጆች መጽሐፍ ላይ የሆነ የአንድ ሀገር ታሪክ እንዳልሆነ ይሄ አሁን እኔ ይዤ የተነሳሁት ሀሳብ ሁሉም ሀገራት ውስጥ አለ። ከህንድም የመጡትን ጓደኞችን አብረን የምንሰራቸው ሰዎች ነበሩ፣ ከተለያየ ሀገር የመጡ እንዳል እዚህ ሀገር የሚኖሩ እና ዝም ብዬ እየጠየኩኝ ሪሰርች እየሰራ ሳዳመጥ ሁሉም ከአንድ አይነት ነገር አለ። እና ልጆች ደግሞ ለሌላው አገር ባህል ለሌላው አገር ካልቸር ብሬን አእምሯቸው እንዲከፈት እና አንደርስታንድ እንዲያደርጉት ስለምፈልግ ነው። አንድ ባህል ላይ ያልተወሰነ እዚህ ሀገር ከተለያየ ዋክ ኦፍ ላይፍ ነው የሚመጡት ሰዎች እና ያንን አንደርስታንድ እንዲያደርጉ ልዩነት እንዳለ በልዩነታችንም ውስጥ ደግሞ ውበት እንዳለ በቀለም በፀጉር ከለር በክብደት በምን እንደማን ይለያያል። ያንን ለልጆች ለማሳየት እፈልጋለሁ። እነዚህ ልጆች እዚህ ውስጥ ያሉት ካራክተሮች ከመጀመሪያው ጀምሮ ራሴን የቀረጽኳቸው እና ከህፃንነት ጀምሮ ነው ጓደኝነታቸው የዘለቀ። የባህል ልዩነት አለ፣ የመልክ ልዩነት አለ፣ የቋንቋ ልዩነት አለ። ያን ሁሉ ተቋቁሞ የዘለቀ ጓደኝነት ነው እና አንድነትንም አብሬ ማስተማር ስለምፈልግ ነው ይህንን የጻፍኩት። እውነቱ ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይሄንን መጽሐፍ ለልጆች ልጽሐፉ እንጂ ያነበቡት ጓደኞቼ፣ ያነበቡት ትልልቅ እናቶች ራሳቸው እራሳቸውን አንደኛው ገጸ ባህሪ ውስጥ ያገኙታል እና ሁሉም እሱን ነው ያሉት። ይሄንን ስናድግ መስማት እንፈልግ ነበረ፣ እራሳችንን አንደኛው ገጸ ባህሪ ውስጥ አግኝተናታል ይላሉ። እና ደስ ነው ያለኝ። በቃላት ለመግለጽ በጣም ያስቸግራል። አሁን ይሄ መጽሐፍ አማዞን ላይ አለ። ጥሩ ሬቪው አለው። አማዞን ላይ ይሸጣል። ትምህርት ቤቶች ደግሞ እየሄድኩኝ ኤሌመንተሪ ስኩል እየሄድኩኝ እየሰጠው ነው። አስተማሪዎች፣ የአንደኛ ደረጃ መምህራኖች አይተው አንብበው በጣም ወደውታል። ጥሩ ሪቪዋቸውን ሰጥተውኛል እና በጣም ደስ ብሎኛል። ባርንሴን ኖብልስ ኦንላይን ይሸጣል። አይደክምም አይደለም፣ ይደክማል ጠላ ነው። እንዲህ ብታደርጉት ብዬም አልናገርም። መጽሐፉ እንግዲህ የዓለም መብራቶች ተብሎ ወደ አማርኛም ተመልሷል። እና ወደ አማርኛ ለመመለስ ያነሳሳሽ ነገር ምንድን ነው? በጣም ጥሩ ጥያቄ ነው የጠየቅሽ። ወደ አማርኛ ብቻ አይደለም ወደ ሌሎች ቋንቋዎችም እየተረጎም ነው ነው ወደ ትግርኛ እና ወደ ኦሮምኛ። እንዲህ አይነት ታሪኮችን ኢትዮጵያም ላሉ ሰዎች እዚህም ሀገር ሆነው ልጆቻቸውን አማርኛ ለሚያስተምሩ ወላጆች ጥሩ የልጆች መጽሐፍ ይኖራል በራሳችን ቋንቋ ቅድም እንዳልኩሽ አማርኛን ከኢትዮጵያ ታሪክ ብቻ ነው። አሁን ለምሳሌ ልጆቻችንን ስናወራቸው በአማርኛ ሲሆን፣ ኢትዮጵያ ብቻ ነው የሚመጣው ጭንቅላታቸው፣ ወይም ደግሞ ድሮ እኛ የሚመጣቸውን አይነት ተረቶች ለዚህ ሀገር የማይሆኑ ተረቶች ማለት ነው፣ እነሱን ነው የሚያስበው ጭንቅላታቸው። እና ያ እንዳይሆን እነሱ የሚኖሩበትን ባህል እዚህ ሀገር ያሉበትን ባህል በራሳችን ቋንቋ ስለሌላም ሀገር ባህል በራሳችን ቋንቋ በደንብ አድርገው እንዲረዱ ስለምፈልግ ነው ወደ አማርኛ እንዲተረጎሙ ያደረግኩት። ታዋቂው ጋዜጠኛ አንተነህ ከበደ ነው የተረጎመው እና እጅግ በጣም የማደንቃቸው እና የምወዳቸው አርታኢ እና ደራሲ ጋሻ የለመለኩት መዋል ናቸው አርትኦቱ ነው የሰሩልኝ። በጣም ደስ በሚል ቋንቋ ነው የተጻፈው። ከዚህ በኋላ ሌሎች ጽሑፎች መጽሐፍ ሀሳብ አለሽ ወይ? እንደው የጀመርኳቸው መጽሐፎች አሉ በተለይ ያው ከኢትዮጵያዊ እንደመሆኔ ከኛ ታሪክ ጋር ተያይዞ ያሉ ነገሮችን ለልጆቻችን ማስተማር ስለምፈልግ በጣም ጥሩ በሆነ ቋንቋ ከለርፉል በሆነ መጽሐፍ ተጽፎ እንዲመጣላቸው በተለይ እዚህ ሀገር ለምናሳድጋቸው ልጆች ይፈልጋለሁ። እንደ ድሮ እኛ ስናድግ እንደነበሩ የተረት መጽሐፎች ዋያጅቦ መጣምና ማለት ሳይሆን አማርኛውን ከዚህ ከነሱ ከሚያድጉበት ከሞደርን ሶሳይቲ ጋር ተያይዞ ታሪካችንን ሳይለት ያለ ስነ ጽሁፍ ማበርከት ስለምፈልግ እየሰራውባቸው ያሉ ስነ ጽሁፎች አሉ። እሺ ማክዳ፣ እንግዲህ ስለሰጠሽን ጊዜ ስለነበረን ቆይታ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ስለጋብዛችን። ጋቢና ቪዮ ይቀጥላል ከአሜሪካ ድምፅ ከኢትዮጵያ ባለስልጣናት ከቅርብ ጊዜ ወዲህ እየተሰማ ያለው የባህር በር የማግኘት ጉዳይ የሀገሪቱን የውስጥ ውጥረት ለማርገብ የታለመ እንጂ ሊተገበር የሚችል አይደለም ሲሉ የቀጠናው ፖለቲካን የሚተነትኑ ምሁራን እየተናገሩ ይገኛሉ በጉዳዩ ላይ አስማማው ነው ቀጣዩን ሰንቋል ኢትዮጵያ ካላት የቆዳ ስፋት የህዝብ ቁጥርና ከምታንቀሳቀሰው ኢኮኖሚ አኳያ የራሷ ወደብ ሊኖራት እንደሚገባ ሲነሳ ቆይቷል። ከሰሞኑም የመንግስት ብዙሃን መገናኛዎች ይህንኑ የጠቅላይ ሚኒስትሩን ንግግር ለአየር ለማብቃት እያስተዋወቁት ይገኛል። የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልጓል። የወደብ ጥያቄ በቀጠና የሀገራት ግንኙነትና ሰላም ላይ የሚኖረውን ተጽዕኖ አስመልክቶ የአካባቢውን ፖለቲካና የጸጥታ ጉዳይ በቅርበት ከሚከታተሉ ምሁርና ተንታኝ ጋርም ቆይታ አድርገናል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ከቀደምት ዘመናት ጀምሮ የሉላዩ ኃይሎች ትኩረት የማይለየው የቀይ ባሕር ቀጠና አሁን ደግሞ ከመቼውም ጊዜ በበለጠ የተለያዩ ሀገራት ወታደራዊ ኃይሎች መከማቻ ሆኗል ይላሉ። ከዚህ አንጻር በቀጠናው ትልቅ ብሔራዊ ጥቅም ያላት ኢትዮጵያም ከቀይ ባህር ፖለቲካ ተሳታፊ የሚያደርጋትን የባህር በር ጥያቄ ማንሳቷ የሚያስገርም እንዳልሆነ ይገልጻሉ። በቀጠናው ላይ የባህር በር ያላቸው ሀገራት ብቻ ሳይሆኑ የባህር በር የላቸውም ሀገራት በዚህ በኩል ያላቸውን ጥቅም የግድ ማስከበር አለባቸው። በቀይ ባህር ላይ እና በህንድ ውቅያኖስ ላይ የተመረኮዙ ብዙ ሀገራት አሉ። ኢትዮጵያ፣ ደቡብ ሱዳን፣ ኡጋንዳ የምንላቸው ሀገራት ሴንትራል አፍሪካ ሪፐብሊክ፣ ቻድ የምንላቸው ሀገራት በሙሉ በአንድም መንገድ ይሁን በሌላ በዚህ አካባቢ ላይ ፍላጎት አላቸው። ከሁሉም ጠንካራ ፍላጎት ያላት ኢትዮጵያ ናት። ስለዚህ ከሌሎቹ በሚበልጥ ደረጃ በአፍሪካ ቀንድ ላይ ያላትን ጥቅም የማስከበር ፍላጎት ቢኖራት የሚደንቅ አይደለም። ለምን ከሩቅ መጥተው እዚህ ቦታ ላይ ጥቅማቸውን ማስከበር የሚፈልጉ ኃይሎች የሚንቀሳቀሱበት ኢትዮጵያ ለሕልውናዋ መሰረት የሆነውን የወገቢና የውጭ ንግድ የምታከናውንበት የደህንነት ቀጠናዋን የምታስከብርበት መስመር ስለሆነ በአፍሪካ ቀንድ ላይ በቀይ ባህር ቀጠና ላይ መንቀሳቀስ አለባት ብለን ነው የምናስበው። ወደብ የሁሉም ቀደምት የኢትዮጵያ መንግስታት ጥያቄውን እንደዘለቀ የሚያውሱት ዶክተር በለጠም ሆኖም ከ1983 ዓ ም ወዲህ ኢትዮጵያ ከቀይ ባህር ጉዳይ ተገልላ እንደቆየች ይናገራሉ ከ2010 ዓ ምት በኋላ ከኤርትራ ጋር የተፈጠረው እርቅና የባህር ኃይል እንደገና መቋቋም የአገሪቱን የቀይ ባህር ተሳትፎ ይቀይራል ተብሎ ታስቦ እንደነበር ያስረዱት ምሁሩ ሰሞኑን እየተነሱ ያሉ የወደብ ጥያቄዎችም ከሀገራት ጋር በሚደረግ የመተባበርና የመገናዘብ መንገድ እንጂ በኃይል አማራጭ ሊፈታ እንደማይችል ያስጠነቅቃሉ። ኢትዮጵያ የጎረቤት ሀገሮችን በኃይል ይዛ ወደ ብታ ስመልሳለች ማለት አይደለም። ኢትዮጵያ የፈለገ የውስጥ ፍላጎት ቢኖራት የኢትዮጵያ መንግስታት ምንም አይነት ሀሳብ ቢያራምዱ ከሉዓላዊ ሀገሮች ጋር አሁን ባለው ተጨባጭ ሁኔታ ከሉዓላዊ ሀገሮች ጋር በትብብር በጋራ ተጠቃሚነት ከኛም የምንሰጠው ነገር ኖሮ ከነሱም የምንቀበለው ነገር ሆኖ መለዋወጥ የምንችልበት ካልሆነ በስተቀር ኢትዮጵያ የኔ ነው የምትለው የባህር በር ለማግኘት የሚያስችላት ምንም አይነት መንገድ የለም። አሁን ላይ የም የቀጠናውም የኃይል አሰላለፍ ነባራዊ ሁኔታ ሊቀየር የሚችልባቸው እድሎች ሊመጡ ይችላሉ ልክ በአስራዘጠኝ ሀምሳዎቹ እንደሆነው ወይንም በአስራዘጠኝ ዘጠና አንድ ለእኛ በማይመች መልኩ እንደሆነ ሁሉ በተቃራኒው አዲስ አይነት የኃይል አሰላለፍ የሚመጣ ከሆነ አይታወቅም የሚሆነው ይህ አካባቢ ሀገራት ሲሄዱ፣ ሲመጡ፣ ሲጣሉ፣ ሲፋቀሩ የምናይበት ስለሆነ በዚያ አግባብ ኢትዮጵያ የራሷ የሆነ የባህር በር ሊኖራት ይችል ይሆናል። አሁን ባለው ሁኔታ ግን ይሄ የመሆን እድሉ እጅግ በጣም ጠባብ ነው ለማለት ነው። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው በኢትዮጵያ መንግስት እየተነሱ ያሉ የወደብ ባለቤትነት ጥያቄዎች ውስጣዊ ሀገራዊ ውጥረትን ለማርገብ ከመሞከር በቀር ሊተገበር የሚችል አይደለም ይላሉም። በአሁኑ ጊዜ የወደብ ጥያቄ ለምንድን ነው የሚነሳው? ቢባል በኢትዮጵያ በኩል እንደሚመስለኝ ለፓብሊክ ኮንሰምሽን ነው። የውስጥ ችግሮች እየተፋፋሙ ናቸው። የኢኮኖሚ ትልቅ ችግር አለ። የውጭ ምንዛሬም የጠፋበት ሁኔታ አለ። በዛው ላይ ደግሞ ጦርነትም አለ። የእርስ በርስ ጦርነት መላው ኢትዮጵያ ሊባል ይቻላል። ከዛም በላይም በአማራ ክልል በተለይ አሁኑ ጊዜ ግንኙነቱ ከመንግስት ጋር በጣም ላልተዋል። ከዛም አልፎ ወደ ጦርነትም ተገብተዋል እና ይሄንን ሁሉ ለማስተባበል ሲባል ነው እንግዲህ የወደቡን ጥያቄ በአሁኑ ጊዜ እየተነሳ ያለው እንጂ ችግር ሆኖ አይመስለኝም። በሌላ በኩል ከኢትዮጵያ የሚነሱ የወደብ ባለቤትነት ጥያቄዎች በጎረቤት ሀገራት ዘንድ ስጋት እንዳያጭሩ የሚያሻውን ጥንቃቄ ዶክተር በለጠ ያመለክታሉ። ከአጎራባች ሀገራት ጋር ብቻ ሳይሆን በጂኦ ፖለቲካዊ ጥቅም አብሯቸው ከሚሰለፉ ሀያ የሰላን ሀገራት ጋር ጭምር ግጭቱ ውስጥ ሊያስገባ እንደሚችል ያሳስባሉ። ኢትዮጵያ ትልቅ የሆነ ኢኮኖሚ ያላት ትልቅ የሆነ የወታደር አቅም ያላት ስለሆነች ብትፈራ የጎረቤት ሀገሮች ጥርጣሬ ቢኖራቸው አይደንቅም። እንደዚሁም የዚህ ውይይት መንፈስ ራሱ በጎረቤት ሀገሮች ላይ የሚያሳድረው ፍራቻ አለ። ከመጀመሪያው ጀምሮ እንደሚ የጎረቤት ሀገራት ኢትዮጵያ የወደ ፍላጎት አላት። ብለው ያስባሉ። ይህንን ለመቋቋም ሲሉም ተጨማሪ ሀይል ከጀርባቸው የማሰለፍ ዝንባሌ በተደጋጋሚ ተስተውሏል። አሁን ላይ ደግሞ በስፋት እያየ ነው እንደመጣ ነው ከቅርብ አገራች በተጨማሪ ልዕለ ሀያልን ሁሉ እንደ ኢንሹራንስ ሜካኒዝም በግዛቶቻቸው የማስፈር ምልክት እያየ ነው። ፍላጎታችንን ብቻ ስለምንገልጸው እንጂ ኢትዮጵያ ከዚህ በኋላ ከጅቡቲ ጋር የማና ተቃራ ውስጥ ገባች ከጅቡቲ ጀርባ ያሉ ወታደራዊ ቤዞችን ልዕለ ሀያልን ማሰብ ያስፈልጋል። ኤርትራ ውስጥ ቢሆን እንደዚያ ሆኖ የተቀረውን የጎረቤት ሀገር ላይ ቢሆን እንደዚያ ነው የሚሆነው የምንነጋገረው ከኤርትራ ከጅቡቲ፣ ከሶማሊላንድ ወይንም ከኬንያ ጋር ብቻ አይደለም። በዚህ ሀሳብ የሚስማሙት አቶ አብዱራማን ሳይድም ኢትዮጵያ ጉዳዩን ባይል ለመፍታት ከሞከረች ቀጠናውን ወደ አላስፈላጊ ትርምስ ሊያስገባ ይችላል ይላሉም ይገባኛል የራሴን ወደብ ያስፈልገኛል፣ የራሴን የባህር ኃይል መሰርታለሁ እና ሲባል እንግዲህ ይሄ ብዙ አስጊ ሁኔታዎች ይፈጥራሉ። በ በተለይ ደግሞ አገሮቹ እነዚህ የወደብ አገሮች ትናንሽ ናቸው። በሕዝብ ቁጥርም በጂኦግራፊ ስፋትም ከኢትዮጵያ በሀይል ያነሱ ስለሆኑ ስጋት ይሰማቸዋል እና ብዙ ለትብብር የሚጋብዝ አስተያየት አይደለም። ኢትዮጵያ ዛሬም ከጎረቤት ሀገራት ጋር የምትከተለው የውጭ ግንኙነት ፖሊሲ በትብብር መስራት እንደሆነ የጠቀሱት ዶክተር በለጠም ለወደብ ጥያቄዋ አዋጩ መንገድ የሁሉንም የጎረቤት ሀገራት ወደቦች በመጠቀም የአንድ ወደብ ጥገኝነትን መቀነስ መቻል እንደሆነ ያስገነዝባሉ። የራሳችንን ወደብ እስክናገኝ ድረስ ምናገኝ ከሆነ ማለት ነው። ነገሮቹ ተቀይሮ የምናገኝ ከሆነ እስክናገኝ ድረስ ግን በጎረቤቶቻችን ወደቦች ላይ የመጠቀም ስትራቴጂ ልንነድፍ ይገባል። ይህንን ለማድረግ ደግሞ ሊሰሩ የሚገባቸው በጣም ብዙ ስራዎች አሉ። እኛ በደከምንና በቀጠናው ያለን ተሰሚነት በቀነሰ ቁጥር በጎረቤቶቻችን ወደቦች ላይ የመጠቀም ደረጃችን እየቀነሰ ሲመጣ ተስተውሏል። ለዚህ ከእነኛ ሀገራት ጋር እና ከጀርባቸው ካሉ ኃይሎች ጋር የእኛን ፍላጎት ማስረጽ የሚያስችል ተሰሚነት ማበጀት ነው። በነጋገር ሲባል ንግግሩ ብዙ ዘርፍ አለው። ዲፕሎማሲያዊ ንግግር አለው፣ ኢኮኖሚያዊ ንግግር አለው፣ ወታደራዊ ንግግር አለው፣ ስትራቴጂክ ብዙ አይነት ዘርፎች አሉ። በነኝ ሆኑ ዘርፎች ተዘጋጅተንና ተሰሚ ሆነን ስንቀርብ ነው። ስለዚህ እርስ በርስ ውስጥ የሚሸኮት ሀገር እና መንግስት በምንም አይነት መንገድ ጎረቤቶቹ ሊሰሙት አይችልም። በአፍሪካ ቀንድ የሚታየው የውጭ ሀገራት የብሔራዊ ጥቅምና ዓለም አቀፍ ተጽዕኖ መቀናቀን ቀይ ባህርን አስመልክቶ የሚደረጉ ድርድሮች ቀላል እንደማያደርገው የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ይጠቁማሉ። ኢትዮጵያም ብሔራዊ ጥቅሟን በተሻለ አማራጭና ቁመና ለማስከበር ውስጣዊ ችግሮቿን በመፍታት ተደማጭነቷን በማሳደግ ላይ የበለጠ መስራት ይኖርባታል ሲሉ ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን እናመሰግናለን። አሁን ደግሞ ወደ ሰሞነኛው የእስራኤል ሀማስ ግጭት ጉዳዮች እንሸጋግራለን። ይህንን ግጭት የሚዘግቡ ጋዜጠኞች የሐሰት መረጃ ጅረት ገጥሟቸዋል ሲል የቪኦኤ ዘገባ ይነግርናል፣ ይገልጽልናል። ይህም በተመለከተ ስመኝሽ የቆየ ቀጣዩን ሰንቃለች። ባለፈው ቅዳሜ ሐማስ በእስራኤል ላይ የፈጸመውን ጥቃትና የእስራኤልን የአጸፋ ምላሽ ተከትሎ የአየር ጥቃትና የቦምብ ፍንዳታዎች በእስራኤልና በጋዛ ኢላማዎችን በመምታት ላይ ይገኛሉ። ይህ በእንዲህ እንዳለ የተዛቡ የዜና መረጃዎች የዜና ተንታኞችን ባስደነገጠ መልኩ ስርጭታቸው አይሎ ሰንብቷል። አሌክስ ማላዲቨን የሚዲያ ዋይዝ ዳይሬክተር ነው። እውነት ለመናገር በማኅበራዊ ሚዲያ ላይ እስከዛሬ አይቼ ከማውቀው በባሰ መልኩ በአውሮፓውያኑ ጥር ስድስት ተብሎ በሚታወቀው የዩናይትድ ስቴትሱ ብጥብጥ በኮቪድ-19 ወረርሽኝ ወቅት በክትባቱ ዙሪያ ከነበረው የባሰ እና እጅግ የበረታ የተዛባ የመረጃ ስርጭት ነው ያየሁት። የቀድሞ ትዊተር የአሁኑ ኤክስ እና ቲክታክን በመሳሰሉ የማህበራዊ ሚዲያ መገናኛዎች ላይ በሰፊው ከተሰራጨው የመረጃ ለጥፎች ውስጥ ሚዲያ ዋይስ የዚህን ቪዲዮ ምስል ስርጭት ለመከላከል እየጣረ ይገኛል። ቪዲዮ ዩክሬን ለሐማስ የጦር መሳሪያ ታቀብላለች የሚል ሲሆን ወደ አንድ ሚሊዮን የሚጠጋ ሰው ተመልክቶታል። ይሁን እንጂ የተለጠፈው ዜና እንዲሁም የቪዲዮ ምስሉ የሀሰት ናቸው። ሌላው ተመሳሳይ ቪዲዮ ደግሞ በብረት የታጠረ ሳጥን ውስጥ የታሰሩ ህጻናትን ምስል የሚያሳይ ሲሆን ህጻናቱ በሐማስ የተጠለፉ አይሁዳውያን ናቸው ይላል። ነገር ግን ዋሽዳግ የተሰኘው የሚዲያ መብት ተቋም ቪዲዮ ከሐማስ ጥቃት ከቀናት በፊት ቀደም ብሎ የነበረ መሆኑን አረጋግጧል። በዚህ በሶስተኛው ምስል ላይ የሚታየው ደግሞ እንደ አንዲት የቢቢሲ ጋዜጠኛ በማስመሰል የተለጠፈ ቪዲዮ ሲሆን የተለጠፈው ጽሁፍም የሐሰት ነው። ቢቢሲ ቬሮና ማርክ የተሰኘች ዘጋቢም ሆነ ታቀርበዋለች ተብሎ የተዋወቀው ኢንሳይድ አሜሪካ የተሰኘው መሰናዶ የለውም። ኤክስ ኋላ ላይ አካውንቱ የመተግበሪያውን ህግ ጥሷል ማለት ዘግቶታል። የቀጥታ የተኩስ ልውውጥ ባለባቸው አካባቢዎች አብዛኛውን ጊዜ ጋዜጠኞች ከባድ ጉዳት የደረሰባቸው ስፍራ ላይ ለመድረስ ያዳግታቸዋል። ይህ ታዲያ የመረጃ ክፍተት የሚፈጥር ሲሆን ሐሰተኛና የተዛቡ ዘገባዎችም በዚህ ክፍተት ይጠቀማሉ። ሻሪፍ ማንሱር ሲፒጄ ተብሎ የሚታወቀው የጋዜጠኞች መብት ተሟጋች ተቋም ባልደረባ ናቸው። በድረገጾች ላይ ያሉ የፕሮፓጋንዳ ዜናዎችና እና የተለያዩ ለማህበረሰቡ በሰዓቱ መቅረብ ያለባቸውን ተአማኒ የሆኑ የተለያዩ የዜና ጥረቶችን ያዋድቃሉ። በዚህ የተነሳም ሚሊዮኖች ይጎዳሉ። ማህበራዊ ድረገጽ ለጋዜጠኞች ዘገባቸውን ለማዳረስ ቢያግዝም የተዛቡ ዜናዎች እንዲሰራጩ ሰፊ ሚና ይጫወታል። አንዳንድ የመገናኛ ብዙሀን ባለሙያዎች ኤክስ የሰራተኛ ቅነሳ ማድረጉ የተዛቡና ሀሰተኛ ዜናዎች እንዲሰራጩ ክፍተት ፈጥሯል ይላሉ። እንደሚመስለኝ በልምድ እኔን ጨምሮ እጅግ ብዙ ጋዜጠኞች በእስራኤልና ሐማስ ምን እየተፈጠረ ነው የሚለውን ለመረዳት ቀድሞ ትዊተር ሲር ተብሎ ወደሚታወቀው ወደ አሁኑ ኤክስ ፊታችንን አዙረናል። እንደ አለመታደል ሆኖ የአዲሱ ኤክስ የተአማኒነትና የደህንነት ክትትል ቢሮው ሰራተኞች በመቀነሳቸው እንደ ቀድሞው የሐሰት የተዛቡና ይባስ ብሎም ጸብ አጫሪ የሆኑ በጥላቻ የተሞሉ ዜናዎችን የሚያግዱ በበቂ ሁኔታ የተሟሉ ሰራተኞች የሉትም። የአውሮፓ ህብረት በዚህ ሳምንት ሀሙስ ለኤክስ ማህበራዊ ሚዲያ ገጽ ባለቤት ለኤሎን መስክና ለሌሎች የማህበራዊ መገናኛ ብዙሀን ተቋማት ይህን መሰል መረጃዎችን እንዳያጋሩ የህግ ተጠያቂነታቸውን እንዲያስታውሱ አሳስቧል። ኤክስ መተግበሪያም የማህበራዊ መገናኛ ብዙሀናችን ግልጽነት የተሞላበት ነው የሚል ምላሽ የሰጠ ሲሆን አክሎም የአውሮፓ ህብረት የተፈጸሙ ጥሰቶችን ዝርዝር እንዲልክ ጠይቋል። ይህ በእንዲህ እንዳለ ያለ ሀሰተኛ የመረጃ ስርጭት በበዛበት በዚህ ወቅት ጋዜጠኞች ተከታታዮቻቸው የታመነ መረጃ እንዲያገኙ እውነታውን ከልቦለድ መለየት ይኖርባቸዋል። ለሮቢን ገስ ዘገባ አደን ገረመው። ቀደም ብለን የሰማነውን ዘገባ ያቀረበችልን የደንገረመው ነበረች። አሁን ሳምንታዊው የስፖርት ጉዳይ የሚደመጥበት ሰዓት ላይ ነው። ኬኔዲ የዛሬውን እንደሚከተለው አቀናብሮታል። ጥቅምት 4 ቀን 2016 ዓ.ም በተካሄደው የአምስተርዳም ማራቶን አትሌት መሰረት በለጠ ውድድሩን 2 ሰዓት ከ18 ደቂቃ ከ21 ሰከንድ በማጠናቀቅ አሸንፋለች። አትሌቷ በዓለም አትሌቲክስ የፕላቲንየም ደረጃ ባለው በዚህ ውድድር ላይ ያስመዘገበችው ሰዓት በኔዘርላንድስ ዋና ከተማ ከተካሄዱ የማራቶን ውድድሮች ሶስተኛው ፈጣን ሰዓት ነው። ባለፈው ጥር ወር በዶሃ 2 ሰዓት ከ20 ደቂቃ ከ46 ሰከንድ በሆነ ጊዜ ያሸነፈችው አትሌት መሰረት በትናንቱ ውድድር የራሷን ምርጥ ሰዓት ከሁለት ደቂቃ በላይ በማሻሻል የአመቱን ሁለተኛ ድሏን አስመዝግባለች። በአምስተርዳሙ ውድድር ሌላዋ ኢትዮጵያዊት መሰረት አበባየሁ ሁለተኛ ስትወጣ፣ ኬንያዊቷ ዶርካስ ቱይቶክ ሶስተኛ ወጥታለች። በህንድ ኒው ዴሊ በተካሄደ የግማሽ ማራቶን ውድድር ደግሞ አትሌት አልማዝ አያና አሸንፋለች። የ2016 የሪዮ ኦሎምፒክ አሸናፊዋ አትሌት አልማዝ የትናንቱን የግማሽ ማራቶን ውድድር አንድ ሰዓት ከ07 ደቂቃ 58 ሰከንድ በሆነ ጊዜ ነው በአንደኝነት ያጥናል ተጠናቀቀችው። አትሌቷ ከዚህ ቀደም በ2017ም በዚያው በዴልሂ የግማሽ ማራቶንን በበላይነት ካጠናቀቀች በኋላ በስፍራው ትናንት ሁለተኛ ድሏን ያስመዘገበችው፣ የኡጋንዳና ኬንያ አትሌቶች በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። ኬንያውያኑ ዳንኤል ኤቤኒዮና ቻሌስ ማታታ አንደኛና ሁለተኛ በወጡበት የወንዶች ምድብ ደግሞ ኢትዮጵያዊው አዲሱ ጎበና ሶስተኛ ወጥቷል። በካናዳ የቶሮንቶ ወተርፍሮንት ማራቶን ደግሞ በሴቶች ኢትዮጵያውያኑ ቡዜድሪባ ዋጋነሽ መካሻና አፍራ ጎደፋይ ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በወንዶች ኬንያዊው ኤልቪስ ኪፕቾጌ አንደኛ፣ ኢትዮጵያዊው አዱኛ ተክሌ ሁለተኛ፣ ሌላኛው ኬንያዊ አልፍሬድ ኪፕቺርችር ደግሞ ሶስተኛ ወጥተዋል። አትሌት ትዕግስት አሰፋና አትሌት ጉዳፍ ጸጋይ የዓለም አትሌቲክስ ባለፈው ሳምንት ይፋ ባደረጋቸው 11 የዓለማችን ምርጥ የሴት አትሌቶች እጩ ዝርዝር ውስጥ ተካተዋል። አትሌት ትዕግስት በቅርቡ በበርሊን ማራቶን የዓለም ክብረ ወሰንን የሰበረች ሲሆን የዓለም የ10 ሺህ ሜትር ሻምፒዮኗ ጉዳፍ ጸጋይ ደግሞ በዳያመንድ ሊግ 5000 ሜትር ክብረ ወሰን አሻሽ ለማሸነፏ ይታወቃል። የዓለም አትሌቲክስ እየተገባደደ ባለው የፈረንጆቹ 2023 በተካሄዱ የተለያዩ ውድድ ድሮች ላይ ስኬታማ ናቸው ብሎ በእጩነት ካቀረባቸው የሌሎች ሀገራት አትሌቶች መካከል የዓለም የ1500 ሜትር እና የ5000 ሜትር ሻምፒዮኗ ኬንያዊቷ ፌዝ ኪፒጎን ትገኛለች። አትሌቷ በአመቱ ሶስት ክብረ ወሰኖችን መስበሯም ይታወቃል። በወንዶች ዘርፍም እንዲሁ ኬንያዊውን የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱምን ጨምሮ 11 አትሌቶች ለአመቱ ምርጥ አትሌትነት በእጩነት ሲቀርቡ፣ ከመካከላቸው ኢትዮጵያዊ አትሌት የለም። የውድድሩ አሸናፊዎች በሶስት መንገድ የድምፅ አሰጣጥ ሂደት የሚለዩ ሲሆን የዓለም አትሌቲክስ ምክር ቤትና የዓለም አትሌቲክስ ቤተሰብ አባላት በኢሜይል፣ የአትሌቶቹ ደጋፊዎች ደግሞ በማህበራዊ ሚዲያዎች ላይ ድምፅ መስጠት እንደሚችሉ ተገልጿል። አሸናፊዎቹ ታህሳስ 1 ቀን 2016 ዓ ም ይፋ እንደሚደረጉም የዓለም አትሌቲክስ መረጃ ያመለክታል። የእስራኤል ብሔራዊ ቡድን ከስዊዘርላንድ አቻው ጋር የሚያደርገው የዩሮ ማጣሪያ ጨዋታ በእስራኤል ሐማስ ጦርነት ምክንያት በአንድ ወር ተራዝሟል። በቀጣዮቹ ሳምንታት በእስራኤል የሚደረጉ የእግር ኳስ ጨዋታዎች ሁሉ ለሌላ ጊዜ እንደሚራዘሙ የገለጸው የአውሮፓ እግር ኳስ ማህበር እስራኤል ከስዊዘርላንድ ጋር ባለፈው ሐሙስ በቴላቪቭ ልታደርግ የነበረው የዩሮ 2024 ማጣሪያ ጨዋታ ጊዜም መራዘሙን አስታውቋል። የአውሮፓ እግር ኳስ አስተዳዳሪው አካል ጨዋታው በፈረንጆቹ ህዳር አምስት እንደሚደረግ፣ ነገር ግን ጨዋታው የሚካሄድበትን ቦታ በቀጣይነት እንደሚያሳውቅ ይፋ አድርጓል። ማህበሩ በመግለጫው በእስራኤል ያለውን ሁኔታ በቅርበት እንደሚከታተል ጠቅሶ እስራኤልን በሚያካትቱ ሌሎች ወደፊት የሚደረጉ ጨዋታዎች ላይ ሊኖሩ ስለሚችሉ ለውጦች ውሳኔ ከማስተላለፉ በፊት ከሚመለከታቸው ሁሉም አካላት ጋር እየተገናኘ እንደሚመክርም አመልክቷል። ይህ በእንዲህ እንዳለ የእንግሊዝ እግር ኳስ ማህበርና ፕሪምየር ሊግ በእስራኤልና ሃማስ መካከል እየተካሄደ ያለውንና እየተባባሰ የቀጠለውን ጦርነት የሚያወግዝ መግለጫ አውጥተዋል። ይሁን እንጂ ለማንኛውም አካል ወገንተኝነትን እንደማያሳዩ አስታውቀዋል። የዩናይትድ ኪንግደም መንግስት የእንግሊዝ እግር ኳስ ማህበር ለእስራኤል አጋርነቱን ለማሳየት የእስራኤልን ሰንደቅ ዓላማ በዌምብሌይ ስታዲየም ላይ እንዲያሳይ ቢጠይቅም ማህበሩ ፈቃደኛ አልሆነም። አርብ እለት እንግሊዝ ከአውስትራሊያ ጋር ባደረገችው ጨዋታ ላይም በእስራኤልና በጋዛ የሞቱትን በአንድ ደቂቃ የህሊና ጸሎት ከማ ከደረሰበት፣ በተጨማሪ የሁለቱም አገራት ተጫዋቾች በክንዳቸው ላይ ጥቁር አርማ ለብሰው ተጫውተዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። አድማጮቻችንና እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በድምፅና ምስል ምህንስና አብረናቸው አምሽተናል። መልካም ምሽት ይሁንላችሁ።